አቶ ሀይለሉል ገብረስላሴ በሜልበርን ዩኒቨርሲቲ የኮሚኒቲ ፕሮግራም ዳይሬክተር፣ በቅርቡ ብሉናይል አፍሪካን አውስትራሊያን ቢዝነስ ማስተር ክላስ ፕሮግራም ለመጀመር በዝግጅት ላይ ናችሁ። በእርግጥ ከሆዲሁ ምዝገባዎች ተጀምረዋል። ይሄ ፕሮግራም ጠቀሜታው ወይም ፋይዳዎቹ ምንድን ናቸው? ምን መመዘኛዎችን ያሟሉ አፍሪካውያን አውስትራሊያውያን ናቸው የፕሮግራሙ ተጠቃሚዎች ሊሆኑ የሚችሉት? አመሰግናለሁ አቶ ካሳሁን፣ በመጀመሪያ ብሉ ናይል አፍሪካን ቢዝነስ ማስተር ክላስ ፕሮግራም የተዘጋጀው በአጭሩ በንግድ ዓለም ለተሰማሩ ወይም ደግሞ መሰማራት ለሚፈልጉ አፍሪካውያን ነው። ይህንን ያደረግንበት ምክንያት አንዳንዶች እንደሚታወቀው በንግዱ ዘርፍ ተሰማርተው ነገር ግን በተሰማሩበት ቦታ ላይ ብቻ የሚሰሩና ንግዳቸውን ሊረዷቸው ወይም ደግሞ እድገት ለማሳየት የሚረዷቸውን ሰዎች ጋራ ለመገናኘት ባለመቻላቸው ብዙ ጊዜ ንግዳቸው ሳያድግ ይቀራል ወይም ደግሞ ለማስፋፋት የአካባቢውን እውቀትና ግንኙነት ስለሌላቸው የፈለጉበት ቦታ መድረስ አይችሉም በአንጻሩ ሌሎች ደግሞ ወደ ንግድ መግባት ይፈልጋሉ ወይንም በሀገራቸው በቂ እውቀት አላቸው እዚህ ግን ምን መስራት እንዳለባቸው አያውቁም ስለዚህ ብሉ ናይል እነዚህን አፍሪካውያን ወይም እነዚህን ሰዎች በማሰልጠንና አጭር ስልጠና በመስጠት ግንኙነት በመፍጠር ልዩ ለውጥ ለማምጣትና የአፍሪካውያንን ህይወት ለመለወጥ ታስቦ የተዘጋጀ ፕሮግራም ነው። ይህንን ፕሮግራም ከመነሻው ጀምሬ ፕሮፖዛሉን ጽፌ እዚህ ጋር እንዲደርስ አድርጌ ያለውኝ አሁን ሙሉ በሙሉ ዩኒቨርሲቲ ኦፍ ሜልበርን ነው። ይህንን ፕሮግራም ራን የሚያደርገው እንግዲህ ፕሮግራሙ ሁለት ክፍል አለው። አንደኛው ክፍል ያው የክፍል ስልጠና ነው። አስራ ሁለት ቀናትን ያካትታል። ሌላው ምናልባት በጣም ኢምፖርታንት ብዬ የማስበው ሜንቶር ነው። ብዙ ሰው ሜንቶር ነው እያጣ ያለው። ሜንቶር ማለት ምንድን ነው? በዛ ኤሪያ ላይ ያለፉ ብዙ ልምድ ያካበቱ ሰዎች ዋን ቱ ዋን፣ አንድ ለአንድ፣ እነዚህ ገና አዲስ ቢዝነስ ለጀመሩ ወይም ለሚጀምሩ ሰዎች እንዴት አድርገው መሄድ እንዳለባቸው፣ በምን አይነት መንገድ ማለፍ እንዳለባቸው፣ አስፈላጊ ከሆኑት ቅድም ካነሳኋቸው ሰዎች የሚሆኑ ድርጅቶች ጋራ ግንኙነት ወይም ኮኔክሽን በመፍጠር እንዴት አድርገው ማደግ እንዳለባቸው። ለምሳሌ አንድ ሰው ሬስቶራንት ከፍቶ አንድ ሬስቶራንት ይዞ በዛው ኖሮ መሞት የለበትም። ለምሳሌ ብዙ ሬስቶራንቶች መክፈት አይዲያ ሊኖረው ይችላል፣ ወይም ደግሞ ለማያን ለማሳደግ ይፈልግ ይሆናል። ወይም ደግሞ ትራንስፖርት ውስጥ የገባ ሰው አንድ መኪና ገዝቶ በሱ ማመላለስ ሳይሆን ምናልባት ብዙ መኪናዎችን ገዝቶ ሲስተም መፍጠር ይችል ይሆናል እና እንዲህ እንዲህ አይነት ታለንቱ እውቀቱ እያላቸው ሰውን ባለማወቅ ወይም ደግሞ እውቀቱ ባለመኖር ተወስነው የሚኖሩትን አፍሪካውያንን ለማሳደግ ታስቦ የተዘጋጀ ፕሮግራም ነው። አቶ ካሳሁን፣ በዚህ ፕሮግራም ላይ ለመሳተፍ ፈቃደኛ የሚሆኑ ንግድ ስራ ላይ ያሉ ወይም ለመስራት እሳቤ የኖሯቸው ግን ወደዚህ ፕሮግራም ተሳታፊ ለመሆን የሚሹ ወገኖች ጠቅላላ ከአፍሪካውያን አውስትራሊያውያን እስካሁን ድረስ ምን አይነት ተሳትፎ አሳይተዋል? በተለይ ከኢትዮጵያውያን ማህበረሰብ አኳያ። እኛ ይህንን ኮርስ አድቨርታይዝ ያደረግነው አሁን በጃንዋሪ በአዲሱ አመት ነው፣ ጥር ላይ ማለት ነው እስከ ማርች መጨረሻ ድረስ ኮርሱን ሰዎች መመዝገብ ይችላሉ። ደስ የሚለው ጊዜው ገና ሰፋ ያለ ነው፣ ግን ደግሞ ብዙ ሰው እየተመዘገበ ነው ያለው። የምንወስደው ግን ሊሚትድ ነው። ሀያ ሰው ብቻ ነው የምንወስደው። ከሀያ በላይ ሰው አንወስድም። ይህ በመሆኑ ብዙ ሰዎች እየተመዘገቡ ነው ያሉት። ምዝገባውን ከጨረስን በኋላ ያው በውስጥ ማለፍ ያለባቸው ነገሮች አሉ። ኢንተርቪው አለ፣ እናደርጋለን። ከዚህ ውስጥ ሰሌክት የምናደርገው በዛ ሲስተም ውስጥ አልፈን ነው። መታወቂያ ያለበት ምናልባት አስፈላጊ ከሆኑት ነገሮች ውስጥ ኮርሱ በነፃ ነው ዩኒቨርሲቲው ነው ሙሉ ወጪውን የሚሸፍነው ይሄ ማለት በጣም ብዙ ነው ኮስት የሚያደርገው ብዙዎቻችን እኔም ሰራተኛ ነኝ እዛ ዳይሬክተር ስራለሁ ሌሎችም ሰራተኞች አሉ ከኔ ጋር የሚሰሩ ተመዝጋቢዎች ሰክሰስፉል ሆነው ካለፉ ሁሉን ነገር መመዝገቢያ አምስት መቶ ብር ይከፍላሉ ከዛ ውጭ ምንም ነገር አይመለከታቸውም። ግን የኮርስ ዋጋ ሙሉ በሙሉ ይክፈሉ ቢባል በብዙ ሺህ የሚቆጠር ኮስት ነው የሚያደርገው። አሁን ግን ነፃ ነው እና ስለዚህ ብዙዎች የተመዘገቡ ነው። ኢትዮጵያውያንም በአማርኛ የምናስተላልፍበት ምክንያት ይህን እድል ተጠቅመው ማደግ የሚፈልጉ፣ መለወጥ የሚፈልጉ፣ መስራት ለሚፈልጉ ሰዎች ይሄ እድል ተከፍቶላቸዋል። በዚህ እድል ተወዳድረው እንደ ማንኛውም ሰው መግባትና መጠቀም ይችላሉ። አንደኛ። ሁለተኛ ምናልባት ሜልበርን ዩኒቨርሲቲ ስለሚካሄድ ያው ሜልበርን ዩኒቨርሲቲ በአውስትራሊያ አንደኛው ደረጃ ላይ የሚገኝ ዩኒቨርሲቲ ነው። ብዙዎች ይፈሩ ይሆናል ሜልበን ዩኒቨርሲቲ ነው ብለው ግን መፍራት የለባቸው። የተለየ ኳሊፊኬሽን አያስፈልገውም። ይሄ የማስተርስ ፕሮግራም አይደለም ትሬኒንግ ነው። ስሙ ምናልባት ማስተር ክላስ ስለሚል ማስተርስ ፕሮግራም አይደለም ትሬኒንግ ነው። ስለዚህ በዛ ትሬኒንግ በዛ ስልጠና ላይ በቂ በንግዱ አለም ኤክስፒሪንስ ካላቸው እውቀቱ ካላቸው ግን ኦፍኮርስ ኮሚኒኬሽኑ የሚካሄደው ትምህርቱና ስልጠና የሚሰጠው በእንግሊዝኛ ነው። እንግሊዝኛ ካላወቁ መሳተፍ አይችሉም። እንግሊዝኛ እስካወቁ ድረስ ኳሊፊኬሽን መጠናቸው ኢቭን ኢፍ ትንሽ ዝቅ ቢልም ምናልባት ኮምፕሮማይዝ የሚደረግበት ሁኔታ ሊኖር ይችላል። ስለዚህ ከማመልከት ግን መቦዘን የለባቸውም። እድሉ ለሁሉም። ስለዚህ ኢትዮጵያውያን በሙሉ ቢሳተፉ በጣም ጥሩ ይሆናል የሚል እምነት አለኝ። እንዳሉት ሀያ ያክል ሰው ነው የሚወሰደው። በዚህ ፕሮግራም ላይ ተሳታፊ ለመሆን ከሀያ በላይ ተመዝጋቢዎች ካሉ የግድ ማጣሪያ መመዘኛ ስለሚኖር አንዱ ቃለ መጠይቅ ነው። ከዛ ባሻገርስ ተሳታፊዎች በምን መልኩ ነው ሊዘጋጁ የሚችሉት? ተመራጭ እንዲሆኑ ብቁ ለመሆን ከቃለ መጠይቁ ባሻገርስ ሌሎች ምን መመዘኛ ነገሮች አሉ ሊያሟላቸው የሚገቡ? በእርግጥ በእንደዚህ አይነት አፕሊኬሽን ላይ በእርግጠኛ ነን መና ገር የሚቻለው ከሀያ በላይ ብቻ ሳይሆን ሀምሳ ስልሳ ሰው እንደሚያመለክት ምንም ጥያቄ የለውም። በአሁኑ ሰዓት ገና ከመጀመራችን እንኳን ከአስራ አምስት በላይ ሰው አመልክቷል በአንድ ሳምንት ውስጥ በሁለት ሳምንት ውስጥ እና ነገር ግን ይሄ ማለት ሰዎች ዲስካሬጅ መሆን የለባቸውም መወዳደር አለባቸው። ኢምፖርታንት የሆነው ለእኛ ለምሳሌ አንድ ሰው የዶክተሬት ዲግሪ ስላለው ኦቶማቲክ ልጅ ውስጥ ይገባል ማለት አይደለም። ወይም ደግሞ አንድ ሰው አንድ መጀመሪያ ዲግሪ ሊኖረው ይችላል ወይም ዲፕሎማ ሊኖረው ይችላል ግን ኤክስፒሪየንሱ በዛ በንግድ አለም ላይ ምን ያህል ኤክስፒሪየንስ አለው? ፓሽኑ ምንድን ነው? ምን ኢንትረስቱ እንዴት ነው? ምንድን ነው ፍላጎቱ? ራሱን መለወጥ ይፈልጋል ወይ? ማደግ ይፈልጋል ወይ? ራሱን ማሻሻል ይፈልጋል ወይ? እነዚህን ነገሮች አብሮ ማሰብ አለበት። ለኢንተርቪው ስለሚሄድ ለኢንተርቪው የሚሄድ ሰው አንደኛም ማመልከቻው ላይ ይሄንን ነገር ማመላከት አለበት። ሁለተኛ ለኢንተርቪው ሲጠራ በእንደዚህ ኤሪያ ላይ በደንብ መዘጋጀት አለበት እና እኔንም ቢጠይቁኝ ማናቸውንም ሰዎች ላነጋግርና ልረዳ እችላለሁኝ። ይህን ነገር በደንብ ሊያስቡበት ይገባል። ስለዚህ አስፈላጊ ስለሆነ የግድ ኢንተርቪው ነው መዘጋጀት አለባቸው። እኛ በአሁኑ ሰዓት እያሰብን ያለ ነው ሁሉንም ኢንተርቪው ለማድረግ ነው። ምናልባት እኛ ከሰባ እስከ ሰማኒያ ወይ እስከ መቶ ሰው ያመለክታል ብለን እንገምታለን እና ኢትዮጵያውያን ከዚህ ውስጥ ሚስ ማድረግ የለባቸውም። አንደኛ ሁለተኛ ደግሞ ሁሉንም አካባቢ ከበር እንዲያደርግ እንፈልጋለን። የተወሰኑ አካባቢዎች ኳሊፊኬሽን ስላላቸው ብቻ አድቫንቴጅ ወስደው ሁሉም አንድ አይነት እንዲሆኑም አንፈልግም። ስለዚህ ይህ ሁሉ እድል ስለሚፈጥር ኢትዮጵያውያኖች በሌላው አፍሪካውያን ዲስከሬጅ መሆን የለባቸው፣ መቀጠል አለባቸው ብለን እናምናለን። በዚህ ፕሮግራም ላይ ተሳታፊ መሆን የሚሹ ኢትዮጵያውያን በምን መልኩ ነው ሊመዘገቡ የሚችሉት? በኦንላይን በአካል ወይስ በፖስታ አድራሻ በመላክ በምን መልክ ነው በፕሮግራሙ ላይ ተሳታፊ ለመሆን ማመልከቻዎቻቸውን ለማስገባትና መመዝገብ የሚችሉት? እንግዲህ በአሁኑ ሰዓት ኦንላይን ነው ያደረግነው ማመልከቻውን። በዚያ መሰረት ሊንክ አለ። በሊንኩ ገብተው ያለውን ማመልከቻ በሙሉ ይሞላሉ። ያ ማመልከቻ ሲልኩት እኛ ጋር ይመጣል። እኛ ያንን እያንዳንዱ ሰው ያስገባው ማመልከቻ በሙሉ አንድ ላይ አድርገን እንይዛለን። ግን ለማንኛውም ማመልከት የሚችሉት ኦንላይን ነው። የግድ ኦንላይን ማመልከቻ ያለባቸው ገብተው ማመልከት ይችላሉ። እንግዲህ ለማስታወስ ያህል ማመልከቻውን ከጃንዋሪ ጀምሮ ኦፕን ነው፣ እስከ ሰርቲ ፈርስት ኦፍ ማርች ድረስ ክፍት ነው ያለው። በኤፕሪል ላይ ኢንተርቪው እናደርጋለን ብለናል። ኮርሱ እና ትሬኒንጉ የሚጀመረው ጁላይ ነው። ምናልባት ስለ ትሬኒንጉ ትንሽ ማህበራት ያስፈልገዋል። አስራ ሁለት ቀን ነው የክላስ አክቲቪቲ ያለው። አስራ ሁለቱ ቀኖች መደዳውን ያሉ አይደሉም። ጁላይ ላይ አራት ቀን በተከታታይ ያደረግነው አርብ፣ ቅዳሜ፣ እሁድና ሰኞ እናካሂዳለን። ከዛ በኋላ ደግሞ ከጁላይ በኋላ እንደገና ኦክቶበር ላይ እንደዚሁ አራት ቀን እናደርጋለን። ያም እንደገና አርብ፣ ቅዳሜ፣ እሁድና ሰኞ ነው የሚሆነው የመጨረሻውን ኦክቶበር ላይ ነው እናደርጋለን ብለን ያሰብነው። ስለዚህ ሶስት ጊዜ ነው አራት አራት ቀን የሚካሄደው። ግን ሁል ጊዜ አርብ፣ ቅዳሜ፣ እሁድን እናደረግን፣ ምክንያቱም አንዳንድ ሰዎች ስራ ስለሚሰሩ ቅዳሜ እና እሁድ እረፍታቸው ነው። ስለዚህ አርብንና ሰኞን ከጨመሩ ትሬኒንጉን ኮምፕሊት እንዲያደርጉ ነው ያን ኦፖርቹኒቲ ሰጠናቸው ናቸው። ኤሪያው የሚሸፍነው ምናልባት የኮርሱ አጠቃላይ ፕሮግራሙ የሚሸፍነው የቢዝነስ ስትራቴጂ ምን አይነት ስትራቴጂ መጠቀም እንዳለባቸው ለዚህ ሀገር እንደገና ለቢዝነሱ የሚሆን አካውንቲንግ እና ፋይናንስ በምን አይነት ሁኔታ ነው ገንዘባቸውን ፋይናንስ ማኔጅ ማድረግ ያለባቸው። እነዚህ እነዚህ ነገሮች ስልጠና ይሰጣል። ሌላው ማርኬቲንግ ነው። በምን አይነት መልኩ ማርኬቲንግ መስራት ይችላሉ። ሌላው ማኔጂንግ ፒፕል ነው። ሰው እንዴት ነው ማኔጅ የሚያደርጉት? ስታፍ እንዴት ነው ማኔጅ ማድረግ ያለባቸው ለማደግ ማለት ነው። ከዛ ሌላው አውስትራሊያን ቢዝነስ ካልቸር አለ። ምንድን ነው የአውስትራሊያን ቢዝነስ ካልቸር? ይሄንን ማወቅ ያስፈልጋል። የቢዝነሱን ባህል ከዛ የመጨረሻው ሊደርሺፕ እና ሶሻል ኢምፓክት ነው እና በቢዝነስ አለም ላይ እንዴት አድርገው ያላቸውን ሊደርሽፕ ስኪልስ እና እንዴት ዴቨሎፕ ማድረግ ይችላሉ፣ እንዴት አድርገው መጨመር ማሳደግ ይችላሉ የሚሉ ናቸው። እነዚህ ናቸው በኮርስ ውስጥ የሚጠቃለሉት። ስለዚህ እነዚህን አስመልክቶ በአስራ ሁለቱ ቀናቶች ውስጥ ተከፋፍለው ይካሄዳሉ። አገይን ለአንዴና ለመጨረሻ ያው ዴድላይኑ ሰርቲ ፈርስት ኦፍ ማርች ነው። ይሄንን እድል ተጠቀሙበት። መልካም እድል እመኛለሁ ለምታመለከቱት በሙሉ። አስራ ሁለት ቀናት እንደሚቆይ ገልጸዋል። በአስራ ሁለቱ ቀናት ውስጥ የሙሉ ቀን ስልጠና ነው ወይስ የተወሰኑ ሰዓታት ስልጠና ነው? በእያንዳንዱ ቀን ውስጥ እያንዳንዱ ቀን የሙሉ ቀን ስልጠና ነው። አስራ ሁለቱ ቀን ሙሉ ነው። ጠዋት ይጀመራል። የሚጨርሱት ከናይን እስከ ፎር ኦክሎክ ነው እና የሙሉ ቀን ስልጠና ነው። እዛው ነው የሚውሉት። እዛው ምግብም ቡና ሻይም ይቀርባል። አሰልጣኞቹ ከተለያየ አካባቢ የሚመጡ ናቸው። አሰልጣኞቹ ግማሾቹ ሙያቸው ነው የሚያስተምሩም አሉ። ቅድም እንዳልኩ ቲዩቶሪያል የሚሰጡ አሉ። እነዚህ ሁሉ በዚህ ኤሪያ ላይ ስፔሻላይዝ ያደረጉ ሰዎች ናቸው፣ ተመርጠው በዚህ ቦታ ላይ የሚያስተምሩት። ሁሉም ያው እየተከፈላቸውም ቢሆንም የሙያ ብቃት እና ጥራት ያላቸው ሰዎች ናቸው በዚህ ቦታ ላይ የሚሳተፉትና የሚያስተምሩት። ስለዚህ አስራ ሁለቱም ቀን ሙሉ ጊዜ ነው ሰዎች አሎኬት ማድረግ ያለባቸው ያንን አንችልም ካሉ ከአሁኑ ባያመለክቱ ይሻላል። ግን ኮሚትመንቱ በጣም ጥሩ በሆነ ሁኔታ ነው ዲዛይን የተደረገው። ለማንም በማይነካ ለሁሉም ሰው በሚመች መልኩ ነው ፕሮግራሙ ተስተካክሎ ዲዛይን እንደሆነ የቀረበው። ስለዚህ አመልካቾች ጊዜያቸው ምናልባት ቼክ ማድረግ ከአሁኑ ከፈለጉ የመጀመሪያውን ያሰብ ነው ከጁላይ አስራ ሰባት እስከ ጁላይ ሀያ ነው የመጀመሪያው ብለን ያሰብ ነው። ሁለተኛው ደግሞ ከሰፕቴምበር አራት እስከ ሰፕቴምበር ሰባት ነው። ሶስተኛው ከኦክቶበር ሰላሳ አንድ እስከ ኖቬምበር ሶስት ነው። እነኚህ ናቸው ሶስቱ ሜጆሎች፣ አራት አራት ቀን፣ ሁለቱ ቅዳሜና እሑዶች ናቸው። ከአርብ እስከ ሰኞ፣ ከአርብ እስከ ሰኞ፣ ከአርብ እስከ ሰኞ ነው የሚካሄደው። ለመድገም ያህል ጁላይ አስራ ሰባት እስከ ሀያ ሰፕቴምበር አራት እስከ ሰባት ኦክቶበር ሰላሳ አንድ እስከ ኖቬምበር ሶስት ከዛ በኋላ ያው በአስራ አምስት በዩኒቨርሲቲው ምርቃት ይካሄድላቸዋል ኖቬምበር ላይ። ይሄ ነው ፕሮግራሙ በሙሉ ያወጣ ነው። መልካም አቶ ኃይለ ልዑል ገብረስላሴ፣ በሜልበርን ዩኒቨርሲቲ የኮሚኒቲ ፕሮግራም ዳይሬክተር ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እንግዲህ በመጨረሻ ስሙንም ብሉናይል አፍሪካን አውስትራሊያን ቢዝነስ ማስተር ክላስ ነው ያለው። ብሉናይል ያለንበት ምክንያት ያው እንደምታውቁት ጥቁር አባይ ከኛ ነው የሚጀምረው እኛው ኢትዮጵያውያን ስላለንበት ስማችንንም በዛ ውስጥ ጠርተን የሚሄድ ብለን ነው። አመሰግናለሁ አቶ ካሳውን ስለሰጠኝ ጊዜ።